የአሜሪካ ድምፅ ነው። በ19 በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 22 2015 ዓ ም ዝግጅታችን ጀመረ። ከአፋር ክልል በተፈናቀሉ ሶማሌዎች ላይ የሚደርሰውን እንግልት በመቃወም አገር አቋራጭ መንገድ በዘጉ ኢትዮጵያውያን ላይ የኢትዮጵያ መከላከያ ሰራዊት አባላት ወሰዱት በተባለ እርምጃ ሰላማዊ ሰዎች መገደላቸውን ነዋሪዎች ገለጹ። እነዚህ የተፈናቀሉት ሕዝብ ወረቀያቸው ይመለሱ ነበረ ዋናው ጥያቄ እነዚህ ሰዎች እስካልተመለሱ ድረስ ምንም የምንከፍተው መንገድ የለም የሚል ነበረ። የተፈናቀሉ ነዋሪዎች ወደ ቀያቸው ይመለሱ፣ ጉዳት ያደረሱ ሰዎች ደግሞ ወደ ህግ ይቀርቡ፣ እንደገና ደግሞ ሳሳም ይሰጣቸው የሚል ነበር የጠየቁት። የሰማችኋቸው በጉዳዩ ላይ ያናገርናቸውን የሶማሌ ክልል አይሻ ከተማ ነዋሪዎችን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናበርልናል። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ እያልን አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ። ዩናይትድ ስቴትስ ለአፍሪካ ሴቶች አቅም ግንባታ የሚውል የአንድ ቢሊዮን ዶላር ድጋፍ እንደምትለግስ ምክትል ፕሬዚደንት ካመላ ሀሪስ አስታወቁ። የሶስት የአፍሪካ ሀገሮች ጉብኝት ላይ የሚገኙት ምክትል ፕሬዚደንቷ የሀገራቸውን የገንዘብ ድጋፍ ይፋ ያደረጉት ዛሬ የጋና ጉብኝታቸውን ሲያጠናቅቁ ነው። ገንዘቡ ለዲጂታል አገልግሎቶች፣ ለስልጠናና ለስራ ፈጣሪዎች ድጋፍ እንደሚውል ከጽህፈት ቤታቸው የወጣው መግለጫ ያመለክታል። ገንዘቡ የተገኘው ከፌዴራሉ መንግስት ከበጎ አድራጎት ተቋማትና ከግል ኩባንያዎች መሆኑንም አመልክቷል። ኢን አዲሽን ዘ ጌትስ ፋውንዴሽን ኢዝ ኢንቨስቲንግ አን አዲሽናል ፎርቲ ሚሊዮን ስ የጌትስ ፋውንዴሽን ይህንን ግብ ለማሳካት ተጨማሪ 40 ሚሊዮን ዶላር ይለግሳል። የግሉ ዘርፍም ግዙፍ የገንዘብ ድጋፍ ሊሰጥ ቃል ገብቷል። የቴክኖሎጂ፣ የፋይናንስ አገልግሎት ዘርፎች እንዲሁም የጤና ጥበቃ ኢንዱስትሪዎች ይረዳሉ። ይህ የገንዘብ ድጋፍ በዋናነት የአነስተኛ ንግድ ድርጅት ባለቤቶችንና ስራ ፈጣሪዎችን በዲጂታል ቴክኖሎጂ ለማዘመን የካፒታል የጤና ጥበቃና የትምህርት ተደራሽነትን ለማጎልበትና ፆታዊ ጥቃቶችን ለመዋጋት ይውላል። ምክትል ፕሬዚደንት ሃሪስ ዛሬ የጋና ጉብኝታቸውን አጠናቀው ወደ ታንዜኒያ ከማምራታቸው አስቀድመው በአክራ ከስራ ፈጣሪ ሴቶች ጋር ተወያይተዋል። ምክትል ፕሬዚደንት ሃሪስ ከታንዜኒያ በኋላ ወደ ዛምቢያ ያመራሉ። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በናይጄሪያ የሚገኙ የሲቪል ማህበረሰብ አባላት የሀገሪቱ ምርጫ ኮሚሽንና መንግስት ከሳምንታት በፊት ተካሂደው የነበሩት ፕሬዝደንታዊና የአገረገዢዎች የአገረ ገዢዎች ምርጫ ውጤቶችን እንደገና እንዲመረምሩ ግፊት ለማድረግ የተቃውሞ ሰልፍ እያካሄዱ ነው። በሁለቱም ምርጫዎች ወቅት የህይወት መጥፋትን ያስከተሉ ጥቃቶች፣ የአካል ጉዳት፣ ድምፅ ሰጪዎችን ማሸማቀቅና ድምፅ እንዳይሰጡ እንቅፋት መፍጠርን የመሳሰሉ ጥሰቶች ተፈ ተፈጽመዋል። ከ700 በላይ የሚሆኑ ሰዎች ምርጫውን አውከዋል በሚል በቁጥጥር ስር መዋላቸውንና በሀገሪቱ ህግ መሰረት ለፍርድ እንደሚቀርቡ ፖሊስ ባለፈው ሰኞ አስታውቋል። የነጻ ናይጄሪያ እንቅስቃሴ የተባለው የሲቪል ማህበረሰቡ ቡድን ትናንት ማክሰኞ ሰልፍ ማካሄዱ ሲታወቅ፣ ባለፈው ሳምንት የተጀመረውና በየዕለቱ እየተካሄደ ያለው የተቃውሞ ሰልፍ ተሳታፊዎች የምርጫ አፈጻጸሙን በተመለከተ ተፈጥሯል ላሉት ችግር ኃላፊነት እንዲወስድ ጠይቀዋል። የሰብአዊ መብት ተሟጋቹ ቡድን አምነስቲ ኢንተርናሽናል በናይጄሪያ ምርጫ ወቅት በርካቶችን ድምፅ ከመስጠት ያገደውን ሁከት አውግዞ ባለስልጣናት ጥፋተኞቹን እንዲቀጡ ባለፈው ሳምንት ጥሪ ማቅረቡ የሚታወስ ነው። ንብረትነቱ የዴንማርክ የሆነ ነዳጅ ጫኝ መርከብ ባለፈው ሳምንት መጨረሻ ጊኒ ባህረ ሰላጤ ላይ በባህር ላይ ዘራፊዎች መወረሩን የመርከቡ ባለቤት አስታወቁ። ከ16ቱ የመርከቡ ሰራተኞች ጋር ግንኙነት እንደተቋረጠም ነው ያመለከቱት። በላይቤሪያ ባንዲራ የሚጓዘው መርከብ ከኮንጎ ሪፐብሊክ በስተምዕራብ 260 ኪሎ ሜትር ርቀት ላይ አጣዳፊ አደጋ እንዳጋጠመው የተናገረው የመርከቡ ባለቤት መርከበኞቹ በአደጋ ጊዜ ደንብ መሰረት ደህንነታቸው ወደሚጠበቅበት የመርከቡ ክፍል ገብተው መደበቃቸውን ገልጿል። የመርከበኞቹን ዜግነት ለመግለጽ ግን አልፈቀደም። መርከቡ ጥቃቱ የደረሰበት ዓለም አቀፍ የባህር ክልል ላይ መሆኑን የፖንቴንዋር ወደብ ባለስልጣን አመልክተዋል። ከሴኔጋል እስከ አንጎላ የሚዘልቀውና የ5700 ኪሎ ሜትር እርዝመት ያለው ዋና የንግድ መርከብ መተላለፊያ መስመር የባህር ዘራፊዎች ጥቃት አደጋ የሚያሰጋበት ሲሆን አብዛኛውን ጥቃት የሚያደርሱ የሚያደርሱት የናይጄሪያውያን ወሮ በላ ቡድኖች መሆናቸው ተመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በምስራቋ ባክሙት ከተማ ላይ የሚካሄደው ውጊያ ወሳኝ መሆኑን ያስረዱት የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ እዚያ ቦታ ላይ ከተሸነፍን ከአለም አቀፉ ማህበረሰብ ጫና ይመጣብናል፣ በሀገር ውስጥም አንዳንድ ዩክሬንውያን ከሩሲያ ጋር ወደ መስማማት እንዲያዘነብሉ ሊያደርግ ይችላል ሲሉ አስጠነቀቁ። ዜሌንስኪ ትናንት ማክሰኞ ለአሶሲየትድ ፕሬስ በሰጡት ቃል ኃይሎቿን ከሀገራችን ሙሉ በሙሉ ሳታስወጣ ከሩሲያ ጋር የሰላም ድርድር ውስጥ አንገባም ብለዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ አራት ግዛቶችን የተቆጣጠረች ሲሆን አድራጎቷን የተባበሩት መንግስታት ድርጅት ሕገ ወጥ ብሎ አውግዞታል። ምዕራባውያን የዩክሬን አጋሮች ለባህሙቱ ውጊያ የተጋነነ ቦታ ባይሰጡትም ዘሌንስኪ ግን እዚያ ከተሸነፍን በጦርነቱ አጠቃላይ ይዞታ ላይ ከባድ አንድምታ ያስከትላል ሲሉ ነው ያሳሰቡት። ሜክሲኮ ውስጥ በሚገኝ የኢሚግሬሽን የፍልሰተኞች ማቆያ ማዕከል ሰኞ ዕለት በደረሰ የእሳት አደጋ ቢያንስ አርባ ሰዎች መሞታቸውን ተከትሎ ኤልሳልቫዶር የማዕከሉን ሰራተኞች አድራጎት አጥብቃ አወገዘች። የፍልሰተኞች ማቆያ ማዕከሉ ሰራተኞች አንድ ክፍል ውስጥ የነበሩትን ወንዶች እሳቱ በተነሳበት ጊዜ ለማውጣት ሳይረባረቡ ራሳቸው ከቃጠለው ለማምለጥ ሲሯሯጡ እንደነበረ የማዕከሉ የደህንነት ክትትል ቪዲዮ ላይ ታይቷል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስም በዚህ አሳዛኝ አደጋ ህይወታቸውን ላጡት ሰዎች እንጸልይ ሲሉ ተማጽነዋል። የሳት አደጋው የደረሰው ኪዊዳድ ዋሬዝ ውስጥ በሚገኝ ብሔራዊ የፍልሰተኛ ተቋም የተባለ አካል የሚያስተዳድረው ማዕከል ውስጥ ሲሆን ስፍራው በብዛት ጥገኝነት ጠያቂዎች ድንበር አቋርጠው ወደ ዩናይትድ ስቴትስ ለመግባት የሚሞክሩበት መሆኑ ተመልክቷል። በአደጋው የሞቱትና የቆሰሉት ፍልሰተኞች የጓቴማላ፣ የሆንዱራስ፣ የኤልሳልቫዶር፣ የቬኔዙዌላ፣ የኮሎምቢያ እና የኤኳዶር ሰዎች ሲሆኑ የሚበዙት የጓቴማላ ተወላጆች መሆናቸውን የሜክሲኮ ጠቅላይ አቃቢ ሕግ ቢሮ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ እንዲሁም በሜክሲኮ የዩናይትድ ስቴትስ አምባሳደር ኬን ሳላዛር በደረሰው አደጋ ለሞቱት ሰዎች ቤተሰቦች ሀዘናቸውን ገልጸዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የረቡ ምሽት ዝግጅቶቻችን ጋር ابراچونم شو ዜናዎቹ እናመሰግናለን። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስኮስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡ መጋቢት 20 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው፣ አይ በቃ ትድንም ትሞታለች ብለው በቃ ትሙት፣ ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። የሰማችኋቸው ለደግ የተሰኘ ሚድዋይፈሪ ኮሌጅ ከፍተው በቂ አቅም የሌላቸውን ሴቶች የሚያስተምሩትን ዶክተር ትግስት ግርማን ነው። በተለያዩ ዓለም አቀፍ ተቋማት ሰርተው ጡረታ የወጡት ዶክተር ትግስት ጋር የሚኖረን ቆይታ በሁለተኛው አጋማሽ ታደምጡታላችሁ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደሚሆነው የዕለቱ አብይ ዘገባ እናልፍ። በአፋር ክልል ታጣቂዎች አላግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በሚል አገር አቋራጭ መንገድ ዘግተው በነበሩ የአይሻ ከተማ ነዋሪዎች ላይ የኢትዮጵያ መከላከያ ሰራዊት አባላት ወስደውታል በተባለ እርምጃ ሰላማዊ ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጹ። በጉዳዩ ላይ ከመከላከያ ሰራዊትም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአፋርና ሶማሌ ክልል አዋሳኝ አካባቢዎች በደረሰ ግጭት እስካሁን ብዙ ሰዎች መፈናቀላቸውን የሲቲ ዞን አደጋ መከላከል አስታውቋል። አዲስ ቸኮል ተጨማሪ ዘገባ አለው። ከደቡብ ጅቡቲ 46 ኪሎሜትር ርቀት ላይ የምትገኘው የሶማሌ ክልል አይሻ ከተማ ነዋሪዎች ከአፋር ክልል ያለ አግባብ ተፈናቅለዋል ያሏቸው የሶማሌ ተወላጆች ወደ ቀያቸው እንዲመለሱ በመጠየቅ ለሁለት ቀናት ከጅቡቲ ወደ ኢትዮጵያ የሚወስደው ዋናውን አገር አቋራጭ መንገድ ዘግተውት እንደነበረ የአሜሪካ ድምጽ ያነጋገራቸው የከተማ ነዋሪዎች ተናገሩ። የአፋርና ሶማሌ ክልል በሚወዛገቡባቸው ሶስት ቀበሌዎችና አጎራባች አካባቢዎች የአፋር ታጣቂዎች ፈጽሞታል በተባለ ጥቃት የተፈናቀሉ በመቶ ሺዎች የሚቆጠሩ የሶማሌ ብሔር ተወላጆች ወደ ቀያቸው እንዲመለሱ በመጠየቅ እሁድ መጋቢት 17ና ሰኞ መጋቢት 18 መንገድ መዝጋታቸውን ነዋሪዎቹ ይናገራሉ። እሁድ አመሻሽ ላይ የፌዴራል መከላከያ ሰራዊት ወደ ከተማዋ ገብቶ ከከተማ ነዋሪዎች ጋር ውይይት ማድረጉን ሆኖም በውይይት ውስጥ ከስምምነት ባለመደረሱ ግጭት መፈጠሩንና ና ሰዎች መገደላቸውን በስልክ ያነጋገር ነው የከተማ ነዋሪ ሮበል ማመድ ለአሜሪካ ድምጽ ገልጸዋል። መከላከያ ማታ ላይ መጣ ገዛ አረፉ። መከላከያዎች ነገ ጠዋት ከህዝቡ ጋር እናወራለን አሉ። ዛሬ ጠዋት አስራ ሁለት ሰዓት ተኩል እስከ አንድ ሰዓት ላይ ከህዝቡ ጋር ተወያዩ። ህዝቡን ያለውን ቅሬታ በሙሉ ተናገረ። የመንገዱ የተዘጋበት ዋነኛው መንስኤ ደግሞ ከምዕራብ ሲቲ ዞን አንዶፎ አዳይቱ ገርበሂሴ ጠነሄለ የሚባሉ አካባቢ የተፈናቀሉ ብዙ ተፈናቃዮች አሉ እዚህ አሻ ወረዳ ድረስ እነዚህ የተፈናቀሉት ህዝብ ወረቀያቸው ይመለሱ ነበረ ዋናው ጥያቄ እነዚህ ሰዎች እስካልተመለሱ ድረስ ምንም የምንከፍተው መንገድ የለም የሚል ነበረ ትክክለኛ ጥያቄ ነው ስለዚህ እኔ ለበላይ ቃልና ለሲቪል መሪዎች አስተላልፋለሁ። እኔ ነ የመጣው ደግሞ መንገዱን እንድንከፍት ነው። አንተ ክፈት እኛን ከፍት አሉት። በዛ መሀል በጉንበት በመክፈት እና በዛ ግርግር ተነሳ፣ ሰው ተገሏል። ጥቃቱ የተፈጸመው የጸጥታ ስጋት ባልነበሩ ሰዎች ላይ ነው ሲሉ አቶ ሮበሌ ወቀስ ያሰማሉ። አሁን ከተጎደቁ ውስጥ መካከል ስምንት ልጅ የሚልች ልጅ እሱ አሁን አይደለም መከ ድንጋይ አልችልም ሁለቱ ሁለቱ ከተናገሩ ውስጥ ከተናገሩ አንዱ ነው ግን ስለተናገረ ብቻ ሲነት የአይሻ አካባቢ ተወላጅ እንደሆኑ የገለጹልን ና አስቀድሞ የሶማሌ ክልል ፖሊስ ኮሚሽን ከፍተኛ አመራር የነበሩት አቶ አሊ ሰምሬም መንግስት የተላኩ ወታደሮች ማለትም መከላከያ ሀይል ወደ አካባቢው ተሰፍረው ነበሩ፣ ህብረተሰቡን በማነጋገር ና መንገዱን እንዲፈቱ ነበረ የተጠየቁት ግን መንገዱ አንሳሳም ጥያቄያችን እስከምንመለስ በማለት የህዝብ የህብረተሰቡን ቢታ አሳይተዋል። ምክንያቱም የህብረተሰቡ ጠየቁት የተፈናቀሉ ነዋሪዎች ወደ ቀያቸው ይመለሱ፣ ጉዳት ያደረሱ ሰዎች ደግሞ ወደ ህግ ይቀረቡ፣ እንደገና ደግሞ ካሳም ይሰጣቸው የሚል ነበር የጠየቁት። ይህንን መንግስት መመለስ ሲገባው በሀይል ተጠቅሞ የአካባቢው ሰዎችን በጥይት ጨፍጭፎ ገለዋል። ሶስት ሰዎች በስናበር ዱን ልጎን እያሉ ማለት ነው ልጆቹ የተገደሉት ሀገር አቋራጭ መንገዱ ከሰኞ ከሰዓት ጀምሮ ክፍት ቢሆንም የባቡር ሀዲዱ ግን በመነቃቀሉ አገልግሎት መስጠት አለመጀመሩን አቶ አሊ ለአሜሪካ ድምጽ አስታውቀዋል። መንገዱ ተከፍተዋል፣ ማለትም አውረጎዳናው ጅቡቲንና ና ድሪሮ የሚያገናኝ አውረ ጎዳና ተከፍተዋል። የተናደዱት ወጣቶች ግን ሀዲድን ፈታቶች ነው ያሉትና ሀዲዱ ከጥቅም ውጪ ነው ያደረጉት። በአሁኑ ሰዓት በርከት ያሉ ቁጥር ያላቸው የመከላከያ ሰራዊት አባላት በአይሻ ከተማ እንደሚገኘው ገለጸው። ልና ተዋሊ በከተማም ስጋት እንዳዣበበ ይናገራሉ። ሶስት ሰዎች ተገለዋል፣ ብዙ ሰዎችም ቆስለዋል። ከተማ እስካሁን ድረስ በኢመርጀንሲ ስቴት ነው እያለች ያለችው ምንም አይነት እንቅስቃሴ እየተደረገ ያለው በጉዳዩ ላይ ምላሽና ማብራሪያ እንዲሰጡን የወረዳ ሊቀመንበር አቶ አብዲ ፉሬና ሌሎችም የወረዳ አመራሮች ስልክ ላይ ከሰኞ ጀምሮ ለሶስት ተከታታይ ቀናት በተደጋጋሚ ብንሞክርም የአብዛኞቹ በመዘጋቱ፣ አንዳንዶቹ ባለማንሳታቸው ልናገኛቸው አልቻልንም። የሲቲዞን ሊቀመንበር አቶ መሐመድ ረቤ እና ሌሎችም የዞኑ አመራሮችም እንዲሁ ስልካቸው በመዘጋቱ ልናገኛቸው አልቻልንም። የፌዴራል መከላከያ ሚኒስቴር የኮሚኒኬሽን ዳይሬክተር ኮረኔል ጌትነት አዳነንም በስልክ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በአሁኑ ሰዓት በሶስት የተለያዩ ዙሮች ታጣቂዎች ያደረሱት በተባለው ጥቃት የተፈናቀሉ ከ300 ሺህ በላይ ተፈናቃዮች በሲቲ ዞን እንደሚገኙ የዞኑ አደጋ መከላከልና ዝግጁነት ቢሮ ኃላፊ አቶ ሀሰን ረቤ ለአሜሪካ ድምጽ አስታውቀዋል። ሶስት ጊዜ የተፈናቀሉት የመጀመሪያው ስድስት

ሰሬና የሚባል አካባቢዎች ናቸው የተፈናቀሉት። እንግዲህ አንድ ዞን ሙሉ ማለት ነው። ለተፈናቃዮቹ ልዩ ልዩ ድጋፍ እየተደረገ ቢሆንም ከችግሩ ስፋት አንጻር ግን በቂ እንዳልሆነ አቶ ሀሰን ይገልጻሉ። በተለይም የአልሚ ምግብ እጥረት መኖሩን ያሰምሩበታል። ከሶስቱ አወዛጋቢ ቀበሌዎች የተፈናቀሉት ነዋሪዎች አስቀድሞ የከተማ ነዋሪዎች በመሆናቸው ምንም አይነት መሰረተ ልማት በሌለበት ቦታ ያለ በቂ መጠለያ መስፈራቸው ለልዩ ልዩ ችግር እንዳደረጋቸው አቶ ሀሰን ይናገራሉ። በጉዳዩ ላይ አፋር ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካላዊታን ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የአፋርና ሶማሌ ክልል በሚወዛገቡባቸው ሶስት ቀበሌዎች ባለፉት አምስት ዓመታት ተደጋጋሚ ደባን ፋፋሳሽ ግጭቶችን ያካሄዱ ሲሆን ተደጋጋሚ የሰላም ጉባኤዎችንም አካሂደዋል። ሆኖም እስካሁን ድረስ ደመፋሰሱ ያዘለቀቀ እያደረገ እንደቀጠለ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ሲል የአብይረ ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በኢትዮጵያ በአማራ ብሔር ተወላጆች ላይ በተለየ ሁኔታ ይደርሳል ያሉትን በደል ለመቃወም በለንደን አደባባይ ሰልፍ የወጡ ኢትዮጵያውያን የእንግሊዝ መንግስት በኢትዮጵያ መንግስት ላይ ጫና እንዲያደርግ ጠየቁ። ቁጥራቸው እስከ 30 የሚገመት ኢትዮጵያውያን ሰኞ መጋቢት 18 ቀን 2015 ዓ ም በእንግሊዙ ጠቅላይ ሚኒስትር መኖሪያ ቤት ፊት ለፊት ባካሄዱት ሰልፍ በኢትዮጵያ መንግስት ላይ ተቃውሟቸውን አሰምተዋል። ዝርዝሩን አስተዋይ ከበደ ከለንደን ያቀርበዋል። በለንደን ከተማ ሰኞ ዕለት የተደረገው ሰልፍ በአማራ ብሔር ተወላጆች ላይ እየተካሄደ ያለው የዘር ማጥፋት ዘመቻ ይቁም የሚል እንቅስቃሴ ከሚያራምዱ ዘጠኝ ድርጅቶች መካከል በአራቱ ጥምረት መዘጋጀቱ ተገልጿል። የአማራ ግብረ ኃይል የተሰኘው የዲያስፖራ እንቅስቃሴ በዩናይትድ ኪንግደም ከሚገኙ ሌሎች አጋር ድርጅቶች ጋር በመተባበር ባዘጋጁት ሰልፍ ካለፉት አምስት ዓመታት ጀምሮ በኢትዮጵያ በአማራ ብሔር ተወላጆች ላይ እየተፈጸመ ነው ያሉትን ጥቃት አውግዘዋል። ባለፈው ሰኞ መጋቢት 18 ቀን 2015 ዓ ም በተለምዶ 10 ቁጥር ዳውኒንግ ስትሪት ተብሎ በሚጠራው በእንግሊዙ ጠቅላይ ሚኒስትር መኖሪያ ፊት ለፊት ቁጥራቸው ወደ 30 የሚደርሱ ተሳታፊዎች በተለይ በኦሮሚያ ክልል የአማራ ብሔር ተወላጆች ላይ አነጣጥረዋል ያሉት ግድያ፣ መፈናቀልና ረሃብ በአስቸኳይ ይቁም በማለት ጠይቀዋል። ከሰልፍ አስተባባሪዎቹ አንዱ አቶ እንድሪያስ ተስፋዬ ኢትዮጵያ ውስጥ በሚገኙ የአማራ ብሔር ተወላጆች ላይ እየደረሰ ነው ያሉትን ችግር እንዲህ ገልጸዋል። አማራው ድምፁ እንዳይሰማ የፖለቲካዊ ማህበራዊና ኢኮኖሚያዊ ተጠቃሚነቱን እንዳያገኝ እየተደረገ ነው። ከቀየ እየተፈናቀለ ነው። የማንነት ጥቃት ነው እየደረሰበት ያለ፣ ይሄ በግልጽ የሚታይ ነው። ስለዚህ ይህንን በሰነድም በማስረጃም እየተረጋገጠ ነው። ይህንን እያጠናከርን ያለንም ያለ ነው። ሰልፈኞቹ በመፈክሮቻቸው የኢትዮጵያ መንግስት ባለስልጣናትን በመጥቀስ ተጠያቂ አድርገዋል። በጉዳዩ ላይ ምላሽ እንዲሰጠን ለንደን የሚገኘውን የኢትዮጵያ ኤምባሲ ጠይቀናል። ሆኖም ስማቸው በይፋ እንዲጠቀስ ያልፈለጉ ኃላፊ ሰላማዊ ሰልፉን በተመለከተ ኤምባሲው ምንም አይነት መረጃ ስለሌለው ምላሽ ለመስጠት እንደሚቸገር ገልጸውልናል። ለእንግሊዝ ጠቅላይ ሚኒስትር ቢሮ ደብዳቤ እንደሚያስገቡ ለአሜሪካ ድምፅ በላኩት መግለጫ ያመለከቱት የሰልፉ አስተባባሪ ድርጅቶች አዲሱ የሪሺ ሱናክ መንግስት እየደረሰ ነው ላሉት ችግር እውቅና ሰጥቶ በአፋጣኝ ተፈጻሚ የሚሆኑ አስገዳጅ ማዕቀቦችን እንዲጥል በደብዳቤያቸው ጠይቀዋል በተባበሩት መንግስታት የጸጥታው ምክር ቤት በኩል ደግሞ በመንግስት ይደገፋል ያሉት ግድያ እንዲቆም እንዲደረግ ገለልተኛ አጣሪ ኮሚቴና ሰላም አስከባሪ ኃይል ጥቃት ወደ ተፈጸመባቸው አካባቢዎች እንዲሰማራና አፋጣኝ ሰብአዊ ድጋፍ ለተጎዱ ኢትዮጵያውያን እንዲደርስ በተጨማሪም እየተፈጸመ ነው ያሉትን ኢሰብአዊ እንግልትና ግድያ መቀመጫቸውን በእንግሊዝ ያደረጉ ዓለም አቀፍ የሚዲያ ተቋማት በስፋት እንዲዘግቡ ጠይቀዋል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። ቀደም ሲል የተከታተላችሁትን ዘገባ ከለንደን ያደረሰን አስተዋይ መለሰ ነው። ወደ ተከታዩ ዘገባ እናልፋለን። የቤንሻንጉል ጉምዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በሰኔ ወር 2013 ዓ ም ስድስተኛው ሀገራዊ ምርጫ ባልተካሄደባቸው የክልሉ አካባቢዎች ምርጫ እንዲካሄድ የብሔራዊ ምርጫ ቦርድን ጠይቋል። በክልሉ የቦርዱ ቅርንጫፍ ጽህፈት ቤት ጥያቄው እንዳልደረሰው ገልጾ ለጊዜው ይህን ለማስፈጸም የወጣ የምርጫ ሰሌዳ አለመኖሩን አስታውቋል። ናኮር መልካ ተጨማሪ ዘገባ ለሁ የቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ እና የቤኒሻንጉል ሕዝቦች ነጻነት ንቅናቄ ብሄነን ሊቀመንበር አቶ አብዱልሰላም ሸንግል በክልል ውስጥ የሚንቀሳቀሱ ሰባት ተፎካካሪ የፖለቲካ ድርጅቶች ባለፉት ሳምንታት ውስጥ ውይይት ካደረጉ በኋላ በክልሉ ምርጫ እንዲካሄድ የብሔራዊ ምርጫ ቦርድን መጠየቃቸውን ለአሜሪካ ድምፅ ተናግረዋል። እነህ ሰባቱ ተፎካካሪ የፖለቲካ ፓርቲዎች በጋራ ቁጭ ብለን ተወያይተን ምርጫ ክልሉ መንግስት እየተመራ ያለው ሁለት ሺህ ሰባት በተካሄደው ምርጫ መሆኑን ትክክል እንዳልሆነ እና እስካሁን በክልሉ ምርጫ ባለመካሄዱ አሁን ህብረተሰቡ ባልተመረጠ መንግስት ነው እየተመራ ያለው የሚል ግምገማ አድርገናል። ከዛ በኋላ ምርጫ ቦርድ እንግዲህ እስከ ግንቦት ሰላሳ ባለው ጊዜ ውስጥ ዝግጅት አድርጎ ምርጫ እንዲያካሄድ የሚል ውሳኔ ነው የወሰነው። ከዚህ ውሳኔ ላይ የደረሱት የፖለቲካ ፓርቲዎች ብልጽግና፣ ጉህዴን፣ ቤነን፣ አብን፣ ቦዴፓ፣ ኢዜማና መያድ እንደሆኑ ሰብሳቢው ዘርዝረዋል። የፓርቲዎቹ እጩ ተወዳዳሪዎች የተመዘገቡት ከሁለት ዓመት በፊት በመሆኑ በአዲስ መልክ እንዲመዘገቡ መጠየቃቸውንም ጠቅሰዋል። ምርጫውን ምዝገባ የተካሄደው ዛሬ ሁለት ዓመት በላይ ያስቆጠረ ስለሆነ አዲስ ምዝገባ እንዲካሄድ ከዚህ በፊት የተሰራጩ ማቴሪያሎችን ተቃጥሎ አዲስ ምዝገባ፣ አዲስ ሂደቶቹን በሙሉ አዲስ እጩም እንድናቀርብም በአዲስ መልኩ ለምን ባለፈው ያቀረብናቸው እጩዎች የሞቱ አሉ፣ በተለያዩ ምክንያቶችን ከአካባቢው የሌሉ ሰዎች አሉ። ይሄ ባደረግ ነው። ግንግማ ከብሄኒን የለም የሌሉ አሉ። ከቦዴባም የሞተ አለ ያልተተካም गोदी नमि बाल पार्टी बाल वो ताग दो आ रात में जगह ना እነሱንም በሚያካትት መልኩ አሁንም ምርጫ ቦርድ ሰርጥ ሲሄዱ ስለመለሰላቸው ሊገዳሙ ስላነሳ እጩ እንዲያቀርብ እንዲፈቀድለት የሚል ነው የጋራ ምክር ቤቱን የወሰነው። የምክር ቤቱ የስራ አስፈጻሚ ኮሚቴ አባልና የቦሮ ዲሞክራሲያዊ ፓርቲ ቦዴፓ የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ በበኩላቸው የክልሉ ጸጥታ ሁኔታ በከፍተኛ ሁኔታ መሻሻሉ ምርጫ ለማካሄድ አንድ አስቻይ ሁኔታ መሆኑን ተናግረዋል። አሁን የክልሉ የጸጥታ ሁኔታ በከፍተኛ ሁኔታ ተሻሽሎ ክልሉ መንግስትም ከታጣቂዎች ጋር ስምምነት ተፈራርሞ ሰላምና መረጋጋቱ የሰፈነ ስለመጣ ምርጫ ለማድረግ አስቻይ ሁኔታ አለ ብለን ነው የገመገብ ነው። እንደ ጋራ ምክር ቤት በኢትዮጵያ ብሔራዊ ምርጫ ቦርድ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታደሰ ለማ በጋራ ምክር ቤቱ ወደ ጽህፈት ቤታቸው የቀረበ ጥያቄ አለመኖሩን ገልጸዋል። እስካሁኑ አሳት ድረስ የደረሰ ነገር የለም የጋራ ምክር ቤቱ መግለጫ። እሺ፣ እኔ ጋር የደረሰ የለም። ምናልባት እንግዲህ ለዋና መስሪያ ቤቱ ልኮ እንደሆን አላውቅም። ምናልባት እንግዲህ ቦርዱ ደግሞ ቀጣይ ምርጫ ለማካሄድ እያከናወነ ያለው ስራ አለ ወይ የሚል ነገር እንግዲህ፣ አሁን ይሄ በዋና መስሪያ ቤት የሚደረግ ነው። ኢቭን አሁን እስኬጁል አውጥቶ በዚህ እስኬጁል ውስጥ ነው ምርጫ የምናካሄደው የሚለውን የሚያወጣው ዋና መስሪያ ቤቱ ነው። እኛ ያን ተከትለን ነው የምናስተባብረው የምንፈጽመው፣ እና እስካሁን ኦፊሻል ሆኖ የወጣ የምርጫ ጊዜ ሰሌዳ የለም። እንግዲህ ያ ባልደረሰበት ሁኔታ ላይ የምርጫ ስራ እያካሄድን ነው አዎ ለማለት ይቸገራለሁ። የብሔራዊ ምርጫ ቦርድ በበኩሉ ጥያቄውን እንደተቀበለው ጠቅሶ በሂደት ምላሽ እንደሚሰጥበት አስታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ወደ ውጪ ዘገባዎች ስናልፍ ደግሞ አፍሪካና ዩናይትድ ስቴትስ የጨፈገገውን ትላንት ብቻ ሳይሆን የመጪውን ብሩህ ቀን ተስፈኞች መሆናቸውን የአሜሪካ የውጭ ምክትል ፕሬዚዳንት ካማላ ሀሪስ የወደፊቱን ተስፋና የትላንቱን ህመም ባስተናገዱበትና በሀገሪቱ በአህጉሪቱ የመጀመሪያቸው በሆነው ጉዟቸው አጽንኦት ሰጥተውታል። የምክትል ፕሬዚዳንቷ ጋር ከተጓዘችው የአሜሪካ ድምጿ አኒታ ፓውል የደረሰንን ዘገባ ደረጃ ደስታ ያቀርበዋል። ምክትል ፕሬዚደንት ካማላ ሃሪስ በባርነት የተያዙ በርካታዎቹ አፍሪካውያን በተጨናነቁ መርከቦች ውስጥ በሰንሰለት እየታሰሩ ከአገራቸው ርቀው ወደ አትላንቲክ ባሻገር ከመፈንገላቸው በፊት አገራቸውን ለመጨረሻ ጊዜ ዞር ብለው የተመለከቱበትን የሚያሳየውን የኬፕ ባህር ዳርቻ ግንብ ተዘዋውረው ከተመለከቱ በኋላ በዩናይትድ ስቴትስ ስለሚታወቀው መሰረታዊ እውነታ ጥንቃቄ በተሞላበት ቃል እንዲህ አሉ። በዚያ ደጃፍ ስር ያለፉ ጠንካራ ሰዎች፣ ኩሮዎች፣ ጥልቅ እምነት ያላቸው፣ ቤተሰቦቻቸውን የሚወዱ ወግ ልማዳቸውን፣ ባህላቸውን፣ ተፈጥሯዊ ማንነታቸውን ሁሉ ይዘው ይህን ሁሉ ዘመን በመቆየት በዩናይትድ ስቴትስና በመላው ዓለም ለሲቪል መብቶችና ለፍትህ የታገሉ ነበሩ። ስለዚህ ሁላችንም ታሪካቸው ምንም ይሁን ምን በእነሱ ትግልና ለነፃነትና ፍትህ ባደረጉት ትግል ተጠቃሚዎች ነን። ሃሪስ በምክትል ፕሬዝደንትነት በአህጉሪቱ የመጀመሪያቸው የሆነው ጉብኝታቸው ወደ ጋና፣ ታንዛኒያ እና ዛምቢያ ወስዷቸዋል። በጋና ዋና ከተማ ስምንት ሺህ ለሚሆኑ ሰዎች ባሰሙት ንግግራቸው የአህጉሪቱ የወደፊት ተስፋ አድርገው የተመለከቱትን እንደሚከተለው ገልጸውታል። አንድ ላይ ሆነን የመንግስትም ሆነ የግሉ ሴክተር በራሱ ሊያሳካ ከሚችለው በላይ እጅግ የላቀ ነገር ልናሳካ እንችላለን ዩናይትድ ስቴትስ እንዲህ ያለውን ትብብር በመገንባት በአህጉሪቱ የዲጂታል አሳታፊነትን ለመተካት ቁርጠኛ ናት። በመጨረሻም ሁሉን አካታች የሆነ የኢኮኖሚ እድገት ለመፍጠርና ፈጠራን ለማራመድ መልካም አስተዳደርና ዲሞክራሲ ላይ ኢንቨስት ማድረጋችንንና መደገፋችንን የግድ መቀጠል አለብን። የጋና ፕሬዚደንት ናና አኩፎ አዶ የምክትል ፕሬዚደንቷ ጉብኝት ለውጥ ማምጣቱን ተናግረዋል። የዛሬ ከሰዓት በኋላው ስብሰባ በመካከላችን ዘላቂና ጠንካራ የሆነ ትብብርን ያሳደገ መሆኑን ሲገልጽ በደስታ ነው። ጋናም ከዩናይትድ ስቴትስ ጋር በሁሉም ደረጃ ያላትን ትብብር ትቀጥላለች። ሃሪስ አሁን ጉብኝታቸውን በታንዛኒያ የሚቀጥሉ ሲሆን ከዚያም ወደ ዛምቢያ እንደሚያቀኑ ተመልክተዋል። ሁሉም ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሁለተኛውን ዓለም አቀፍ የዲሞክራሲ ጉባኤ በማካሄድ ላይ ይገኛል። አንድ መቶ ሀያ የሚሆኑ ሀገራት ተወካዮች እንዲሁም የሲቪል ማህበራትና የቴክኖሎጂ ኩባንያ ተወካዮች በጉባኤው ላይ በመሳተፍ ላይ ናቸው። በአብዛኛው በርቀት በኢንተርኔት በሚደረገው ጉባኤ ላይ ዲሞክራሲያዊ ባልሆነ ፖሊሲያቸው የሚወቀሱትን እንደ ህንድ፣ እስራኤልና ፖላንድ የመሳሰሉ ሀገራትም በመሳተፍ ላይ ናቸው። የጉባኤው የትላንትና ማክሰኞ ውሎ ያተኮረው በዩክሬን ላይ ነበር። የቪኦኤ የአሜሪካ ድምጽ የከፍተኛ ዲፕሎማሲ ዘጋቢ ሲንዲ ሴን የላከችውን ዘገባ እንግድ ወልዴ ያቀርበዋል። የዩክሬን የውጭ ጉዳይ ሚኒስትር ድሚትሮ ኩሌባ በአሜሪካ በተዘጋጀው የዲሞክራሲ ጉባኤ ላይ በቪዲዮ ባደረጉት ንግግር የዩክሬን ሕዝብ ከማንም በላይ ሰላምን ይሻል ነገር ግን ለሰላም ሲባል ብቻ የሰላም ስምምነት አይደረግም ብለዋል የዩክሬን ህዝብ የሰላምን ጥሪ የሚቀበለው ሙሉ በሙሉ የሩሲያን ጠብ አጫሪነት የሚያስቆም ከሆነ የሩሲያ ጦር ሙሉ ለሙሉ ከዩክሬን ግዛት የሚወጣ ከሆነና የአገራችን ድንበር አለም ወደሚያውቀው ሉዓላዊ የድንበር ክልል የሚመለስ ከሆነ ነው የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት በጉባኤው ላይ ባደረጉት ንግግር በሩሲያ ዩክሬን ላይ የተፈጸመውን ወረራ ያህል ፈላጭ ቆራጭነት በዲሞክራሲ ላይ የጋረጠውን አደጋ ግልጽ አድርጎ የሚያሳይ ምሳሌ የለም ብለዋል ብሊንከን። ዩክሬንን በተመለከተ የቀረበውን የሰላም ሐሳብ ተቀብለው በቻይናና በሌሎችም የቀረበውን ሐሳብ የሀገራቱን ስም ሳያነሱ ውድቅ አድርገዋል። በቅን ልቦና የምናደርገውን ጥረት ለምሳሌ የተኩስ ማቆም ጥሪን በተመለከተ የምናደርገው ጥሪ ምን ማለት እንደሆነ መገንዘብና ጥንቃቄ ማድረግ አለብን። ሩሲያ ጊዜያዊውን በእጇ ያሉትን ድሎች የምታጠናክርበት ወይም እረፍት የምታደርግበትና እንደገና ተዘጋጅታ የምታጠቃበት ጊዜ አድርጋ ልትጠቀምበት ትችላለች። በካቶሊክ ዩኒቨርሲቲ የታሪክ ምሁር የሆኑት ማይክል ኪሜጅ ለቪኦኤ እንደተናገሩት እየተካሄደ ባለው ሁለተኛው የዲሞክራሲ ጉባኤ ላይ ፕሬዚደንት ባይደን በርካታ ፈተናዎች ገጥመዋቸዋል። የአሜሪካ የቅርብ ሸሪክ ከሆነችው እስራኤል ጋር የተፈጠረው ውጥረት አንዱ ነው። ነገር ግን አሉ የታሪክ ምሁሩ፣ ለዩክሬን ድጋፍ ማግኘት የጉባኤው ዋና ትኩረት ነው። በእስራኤል እየታየ ያለው ክስተት የአገሪቱ ዲሞክራሲን በተመለከተ የት ላይ እንዳለች የሚያሳይ ነው። በርካታ የአውሮፓ አገራት ወደ ነበሩበት ሁኔታ ተመልሰዋል። እንደሚመስለኝ ለፕሬዝደንት ባይደን ችግር የሚሆነው እንደ ደቡብ አፍሪካ፣ ብራዚል እና ህንድ የመሰሉ ዲሞክራሲያዊ አገራት አሜሪካ የዩክሬኑን ጦርነት በተመለከተ ያላትን አቋም አለመደገፋቸው ነው። ማይክል ኪሜጅ ለቪኦኤ እንዳሉት በዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ መሪነት ከፍተኛ የጦር ኃይል ባላት ሩሲያ ላይ ዩክሬን እያስመዘገበች ያለው ድል አነቃቂና ዲሞክራሲን በዓለም ለማስፈን ለሚደረገው ጥረት የሚያነሳሳ ነው። እያዳመጣችሁት ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ምሽት የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው የምሽቱ አጋማሽ ዝግጅቶቻችን ነው የምናልፈው። ለዚህ ዝግጅት ለዚህ አጋማሽ የመጀመሪያ ቅንብራችን የሚሆነው ዲሞክራሲ በተግባር ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የሀገሮችን የመብት አያያዝ የሚፈትሽበትን ዓመታዊ ሪፖርት ትላንት ይፋ አድርጓል። አምነስቲ ያለፈውን ዓመት የሰብአዊ መብት ይዞታ በገመገመበት የዘንድሮ ዓመት ሪፖርቱ በኢትዮጵያ ታየ ያለውን የሰብአዊ መብት አያያዝ አስመልክቶ ያሰፈረውን አሉላ ከበደ ጨምቆ እንደሚከተል ያቀርበዋል። ፌዴራል መንግስት ለትግራይ በሚላከው የሰብአዊ እርዳታ ላይ እገዳ ማድረጉን በመቀጠል ከነሐሴ እስከ ዳር ወር ባለው ጊዜ ውስጥ አቅርቦቶች ሙሉ በሙሉ እንዲቋረጡ አደረገ ሲል ይንደረደራል። አምነስቲ የግፍ ግድያዎችንና ህገወጥ እስሮችን ጨምሮ በአመቱ ውስጥ በተለይ በኢትዮጵያ ተፈጸሙ ያላቸውን መልከብዙ የሰብአዊ መብት ጥሰቶች በዘረዘረበት አመታዊ የሰብአዊ መብት ሪፖርቱ በብዙ ሺዎች የሚቆጠሩ የትግራይ ተወላጆች የህግ ጠበቃ ሳያገኙና ያለ ፍርድ መደበኛ ባልሆኑ የማቆያ ስፍራዎች በዘፈቀደ ታስረው እንዲቆዩ ተደርገዋል ሲል ይቀጥላል። የተቃዋሚ ፓርቲ አመራሮች ከስር እንዲፈቱ ፍርድ ቤት ሰጠው ትእዛዝ ተጥሶ እስር ላይ እንዲቆዩ ተደርገዋል ያለው ሪፖርት አክሎም የመንግስት የጸጥታ ኃይሎችና የታጠቁ ቡድኖች በሰላማዊ ሰዎች ላይ የግፍ ግድያ መፈጸማቸውን፣ ይህም በአንዳንድ ሁኔታዎች ከጦር ወንጀል ሊቆጠር የሚችል መሆኑን ጠቁመዋል። መንግስት እነኚህን ወንጀሎች ለማጣረት የገባውን ቃል ሳይፈጽም መቅረቱንም ዘግቧል። በአፋር ክልል ከግጭቱ ጋር በተያያዘ በርካታ የአስገድዶ መድፈርና ሌሎች ጾታዊ ጥቃቶች በትግራይ ኃይሎች ተፈጽመዋል ሲል ህወሓትን ተጠያቂ ያደረገው ይህ ሪፖርት ሀሳብን በነፃነት የመግለጽ መብትም በአመቱ በከፍተኛ ደረጃ መሸርሸሩን አመልክቷል። በበርካታ ዋና ዋና ርዕሶች ተከፋፍለው የቀረበው የአምነስቲ ዘገባ ለዘንድሮ ሪፖርት ዳራ ያደረገውን ያስቀድማል። የትግራዩ ግጭት ወደ ሌሎች የአገሪቱ ክልሎች በተለይም ወደ አማራና አፋር መዛመቱን እንዲሁም በሶማሌ፣ በደቡብ፣ በጋምቤላ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በአማራ ክልሎች የተቀሰቀሰው የትጥቅ ግጭትና ሁከት በሺዎች የሚቆጠሩ ንጹሐን ዜጎችን ህይወት መቅጠፉን አመልክቷል። አያይዞም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌና በሌሎች ክልሎች ከተቀሰቀሱ ግጭቶችና ከአየር ንብረት ለውጥ ጋር ተያይዞ በተከሰተው ድርቅ ሳቢያ በሚሊዮኖች የሚቆጠሩ ዜጎች ለሰብአዊ እርዳታ ጥበቃ መጋለጣቸውን አስታውሷል። አምነስቲ የሰብአዊ አቅርቦት መከልከል በሚል ርዕስ ባሰፈረው ዘገባ ግጭቱ ከተጀመረበት እንደ አውሮፓውያን የዘመን አቆጣጠር ከህዳር 2020 ዓ.ም አንስቶ መንግስት ለትግራይ በሚላከው የሰብአዊ እርዳታ ላይ እገዳጥሮ መቆየቱን ባለፈው ዓመት በመጋቢት ወር የተኩስ አቁም ማወጁን ተከትሎም ወደ ክልሉ የሚጓዙ እርዳታ የጫኑ ተሽከርካሪዎች ቁጥር በከፍተኛ መጠን መጨመሩን፣ ሆኖም ውጊያው ዳግም በማገርሸቱ ግን ካለፈው ዓመት የነሐሴ ወር አንስቶ የደቡብ አፍሪካዊ ሰላም ስምምነት እስከተደረሰበት እስከ ህዳር ወር 2023 ድረስ ዳግም የሰብአዊ አቅርቦት ሙሉ በሙሉ ተቋርጦ መቆየቱን ዘርዝረዋል። በክልሉ የባንክና የኮሚኒኬሽን አገልግሎቶች መዘጋታቸው ሰብአዊ ቀውሱን ለማባባስ ተጨማሪ ምክንያት እንደነበርም ሪፖርቱ ጠቅሷል። ከስምምነቱ በኋላ ግን የስልክ ግንኙነትና ወደ ትግራይ የሚደረጉ የመንገደኞች የአየር በረራዎች መቀጠላቸውን አስታውሷል። የአምነስቲው ሪፖርት የመንግስታቱ ድርጅት የኢትዮጵያን ሰብአዊ መብት አያያዝ እንዲያጤን የሰየመውን አጥኚዎች ያካተተ ኮሚሽን ዋቢ አድርጎም መንግስት ረሃብን እንደ ጦር ዘዴ ሲጠቀም ነበር ብሎታል። የዜጎች በዘፈቀደ መያዝና አስር መንግስት በምዕራብ ትግራይ፣ አፋር፣ አዲስ አበባና በአማራ ክልል እንዲሁም ሌሎች በርካታ የአገሪቱ ክፍሎች በሚገኙ የትግራይ ተወላጆች ላይ ያነጣጠረው የጅምላ አስር ከጦር ወንጀል ሊቆጠር ይችላል ሲል የወነጀለው የአምነስቲ ሪፖርት በሺዎች የሚቆጠሩ እስረኞች በቁጥጥር ስር የዋሉት በይፋ ለዚህ ዓላማ ባልተመደቡና መደበኛ ያልሆኑ ባላቸው የእስረኞች ማቆያዎች ሲሆን የፍርድ ቤት ክትትል ሳይደረግባቸውና የሚሟገትላቸው የሕግ ጠበቃ ባላገኙበት ነውም ብለዋል። ጥር ወር ላይ የጸጥታ ኃይሎች በሺዎች የሚቆጠሩ የትግራይ ተወላጆችን በኃይል ሰመራ ከተማ አቅራቢያ ወደሚገኝ ስፍራ በማዛወር ለወራት ማቆየታቸውን ሰላማዊ ዜጎችን አስገድደው ማዘዋወሩ ለደህንነታቸው ያለው ፋይዳ አሳማኝ እንዳልነበርና ቆይቶም የተፈጸመው የዘፈቀደ እስር ከጦር ወንጀል ሊቆጠር የሚችል ነው ብሎታል። የአምነስቲው ሪፖርት የዘፈቀደ እስር በሚል በዚህ ርዕስ ባሰፈረው ጽሑፍ መንግስት፣ የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር አባላት መካከል ሚካኤል ቦረን ኬንሳ፣ አያና ገዳ፣ ኦልጂራ ዳዊት፣ አብደታ ለሚቤኛ ገዳ ገቢሳ እና አብዲ ረጋሳ የተባሉ ግለሰቦችን በህገወጥ መንገድ እንዳሰር ነው ብሏል። በተደጋጋሚ የተሰጡ የፍርድ ቤት ትእዛዞችም ተጥሰው ሰዎቹ ከ 2020 ዓ ም አንስቶ ታስረው መቆየታቸውንና የፌዴራል ጠቅላይ ፍርድ ቤት በግንቦት ወር የሰጠውን ትእዛዝ ተከትሎ ግን ፖሊስ በሽብርተኝነት ወንጀል ተከሰው ለሁለት ዓመታት ያህል በእስር ላይ የቆዩትን የቆዩትን ኮሎኔል ገመቹ አያናን እና አንድ ሌላ የሆነ ከፍተኛ ባለስልጣን ከስር መልቀቁን ዘግቧል። በተመሳሳይም የኦነግ ሊቀመንበር አቶ ዳዊድ ኢብሳ የኢትዮጵያ ብሔራዊ ምርጫ ቦርድ ከስር እንዲፈቱ በመጠየቁ እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2021 አንስቶ እስከተለቀቁበት የመጋቢት ወር ድረስ በቁም እስር ላይ እንደነበሩ ጠቅሷል። በመጋቢትና በሚያዝያ ወርም አዲስ አበባ ላይ ሕዝባዊ በዓል በማክበር ላይ ሳሉ ከ30 ያላነሱ የተቃዋሚው ባልደራስ ለእውነተኛ ዲሞክራሲ ፖለቲካ ፓርቲ አባላትና አመራሮችን ፖሊስ ማሰሩን ከቀናት እስር በኋላም ክስ ሳይቀርብባቸው መለቀቃቸውን የአምነስቲው ሪፖርት ዘርዝሯል። በሲኒዮር የባልደራስ ከፍተኛ አመራር አቶ ስንታየው ቸኮል በባህር ዳር መታሰራቸውን ፍርድ ቤት በዋስ እንዲለቀቁ ትዕዛዝ ቢሰጥም ፖሊስ ወደ አዲስ አበባ አምጥቶ በስር ላይ እንዲቆዩ ማድረጉንና በመጨረሻው እስከተለቀቁበት የህዳር ወር ድረስ በተደጋጋሚ ወደ ተለያዩ የፖሊስ ጣቢያዎች ሲያዘዋውራቸው መቆየቱን አመልክቷል። አምነስቲ ህገወጥ ጥቃቶችና ግድያዎች በሚል ባሰፈረው ዘገባ ደግሞ የጸጥታ ኃይሎችና ታጣቂ ቡድኖች በኦሮሚያ፣ ቤንሻንጉል ጉሙዝ፣ አማራ፣ ትግራይና ጋምቤላ ክልሎች በሰላማዊ ሰዎች ላይ በርካታ ግድያዎችን መፈጸማቸውን አመልክተዋል። ባለፈው አመት የመጋቢት ወር ላይ የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት መንግስት ምርመራ እንደሚያካሄድ እና ግድያዎቹን የፈጸሙ ወንጀለኞችንም ለፍርድ ያቀርባል ሲል ቃል ቢገባም እስካሁን ድረስ ግን ስለተባለው ምርመራም ሆነ መቀጠል ስለነበረበት የክስ ሂደት አንዳችም ይፋ መረጃ አለመቅረቡን ዘግበዋል። በዚያው በመጋቢት ወር የጸጥታ ኃይሎች ሶስት ሰዎችን ከነነፍሳቸው ሲያቃጥሉ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ መሰራጨቱን የጠቀሰው የአምነስቲ ዘገባ በሰኔ ወር አማራ ክልል ውስጥ በሚገኘው የኦሮሞ ልዩ ዞን ተፈጸመ ያለውን የጅምላ ግድያ የሚያሳይ ሌላ የቪዲዮ ምስል በስፋት መሰራጨቱን፣ የአማራ ታጣቂዎች ተኩሰው ሲገሏቸው ቪዲዮው ማሳየቱንም የመብት ድርጅቱ በሪፖርቱ አስፍረዋል። ዓመታዊ ሪፖርት በመቀጠልም በሰኔ ወር በምዕራብ ወለጋ ዞን ቶሌ ቀበሌ ራሱን የኦሮሞ ነፃነት ሰራዊት በሚለው ታጣቂ ቡድን መሆኑ በተነገረለት ጥቃት ሴቶችና ህጻናት የሚበዙባቸው ቁጥራቸው ከአራት መቶ የማያንስ የአማራ ተወላጆች መገደላቸውን አስታውሷል። በአካባቢው የነበሩ የጸጥታ ኃይሎችና የአካባቢ ባለስልጣናት ጥቃቱን ለማስቆም ምንም አይነት እርምጃ ያለመውሰዳቸውን በተከታዩ ሐምሌ ወርም በቄለም ወለጋ ዞን የዚሁ ታጣቂ ቡድን አባላት ሳይሆኑ እንዳልቀሩ የተጠረጠሩ ኃይሎች በመቶዎች በሚቆጠሩ የአማራ ተወላጆች ላይ የተነጣጠረ ጥቃት መፈጸማቸው መዘገቡንም ሪፖርቱ አውስቷል። አያይዞም በነሐሴና በመስከረም ወራት የአማራ ፋኖ ታጣቂዎችና የኦነግ ሸኔ ታጣቂዎች በሆሮ ጉድሩ ወለጋ ዞን ፈጸሟቸው ባላቸው ጥቃቶች በመቶዎች የሚቆጠሩ የአማራና የኦሮሞ ተወላጆች ተገድለዋል ብለዋል። በተጨማሪም በነሐሴ ወር በመጨረሻዎቹ ሁለት ቀናት የቀን አቆጣጠሩ አሁንም የአውሮፓውያኑ ነው። የአማራ ፋኖ ኃይሎች ሆሮ ጉድሩ ውስጥ አጋምሳ ከተማ ላይ ጥቃት በማድረስ ከስልሳ ያላነሱ የኦሮሞ ተወላጆችን ገድለዋል ብለዋል። በመስከረም ወር እንደገና በሆሮ ጉድሩ ውስጥ ሶስት ወረዳዎች ውስጥ በመቶዎች የሚቆጠሩ የኦሮሞና የአማራ ተወላጆች በመልስ ጥቃት በአማራ ፋኖ ታጣቂዎችና በኦነግ ኃይሎች ተገድለዋል ሲል ዘግበዋል። በጥሮ ወር የትግራይ ክልልን በምታዋስነው የአፋሯ የአባላ ከተማ በመቶዎች የሚቆጠሩ ሰላማዊ ዜጎች በትግራይ ኃይሎች የአፋር ፖሊስና ሚሊሻዎች ተገድለዋል ያለው የድርጅቱ ሪፖርት አባላን ለመቆጣጠል በተደረገው ውጊያ የአፋር ኃይሎች በከተማ ውስጥ የትግራይ ተወላጆችን ሲገድሉ፣ የትግራይ ኃይሎች ደግሞ በፈጸሙት የከባድ መሳሪያ ድብደባ በደርዘን የሚቆጠሩ ንጹሐን ዜጎች ህይወታቸውን ማጣታቸውና ይህም ከጦር ወንጀል የሚቆጠር መሆኑን ገልጠዋል። በሌላ በኩል በትግራይ የተፈጸሙ የአየር ድብደባዎች በመቶዎች የሚቆጠሩ ንጹሐን ዜጎችን ህይወት አጥፍተዋል ያለው ሪፖርት የመንግስታቱን ድርጅት ዘገባ ዋቢ አድርጎም የመንግስት ኃይሎች በጥር ወር ደደቢት ላይ ፈጸሙት በተባለው የአየር ጥቃት ከመቶ በላይ ንጹሐን ዜጎች ተገድለዋል። በፌዴራልና በትግራይ ኃይሎች መካከል የተቀሰቀሰውን ጦርነት ተከትሎም በነሐሴና የመስከረም ወር በመቀሌና በአዲ ዳኤሮ የአየር ጥቃት ሕጻናትን ጨምሮ በመቶዎች የሚቆጠሩ ሰላማዊ ዜጎች ሕይወት ጠፍቷል ብለዋል። በነሐሴ 26 መቀሌ ላይ በአንድ የመዋለ ሕጻናት ላይ በደረሰ የአየር ጥቃት ሕጻናትን ጨምሮ ዘጠኝ ሰላማዊ ሰዎች መገደላቸውን ዘግበዋል። ሪፖርቱ አክሎም ጾታን መሰረት ያደረጉ ጥቃቶችና ሀሳብን የመግለጽ ነጻነት መገደብ በሚሉ ርዕሶች ባሰፈረው ጽሁፍ በተለያዩ የአገሪቱ አካባቢዎች በዜጎች ላይ ተፈጸሙ ያላቸውን መጠነ ሰፊ በደሎች ዘርዝሯል። አድማጮች አምነስቲ በዘገባቸው ድንገቶች የተጠቀማቸው ቀናትና ወራት በሙሉ በአውሮፓውያኑ የቀን አቆጣጠር መሆናቸውን በድጋሚ ለማስታወስ እንወዳለን። በኢትዮጵያ ያለውን የሰብአዊ መብት አያያዝ አስመልክቶ አምነስቲ ኢንተርናሽናል ያወጣውን ሪፖርት የሚቃኘውን ዘገባ ነው ተከታትለን የተመለስ ነው። በተከታዩ ደግሞ የምናልፈው በተለያዩ ዓለም አቀፍ ተቋማት ውስጥ ብዙ ሀገሮች ተዘዋውረው ለአርባ ሁለት አመታት ካገለገሉ በኋላ ማረፊያቸውን አገራቸው ኢትዮጵያ በማድረግ በቂ አቅም የሌላቸውን ሴቶች የሚማሩበት ኮሌጅ የከፈቱት በጎ አድራጌ ለዛሬ የቤተሰብና ሴቶች እንግዳችን ናቸው። የተላላፊ በሽታዎች ስፔሻሊስት ዶክተር ትዕግስት ግርማ ለደግ ሚድዋይፈሪ ኮሌጅ የተሰኘ ማህበራዊ ድርጅት ያቋቋሙት በጡረታ ገንዘባቸው ነው አዲስ አበባ ውስጥ በቤተሰቦቻቸው ቦታ ላይ ከአምስት ዓመት በፊት ባስገነቡት በዚህ ኮሌጅ ከወሊድ ጋር በተያያዘ ከፍተኛ የህክምና ክፍተት ባለባቸው አካባቢዎች የሚማሩ ሴት ተማሪዎችን እየመለመሉ በማምጣት ሙሉ ወጪያቸውን ሸፍነው በመጀመሪያ ዲግሪ ያሰለጥናሉ ኬኔዲ አባተ በጎ ስራቸውን ቃኝቶ ተከታዩን ዘገባ ልኳል። ለደቅ ሚድዋይፍሪ ኮሌጅ የጤና ተደራሽነት አገልግሎት ዝቅተኛ በሆነባቸው አካባቢዎች በወሊድ ምክንያት ለሞትና ለልዩ ልዩ ጉዳት የሚጋለጡ እናቶችንና ህጻናትን ታሳቢ በማድረግ ከአምስት ዓመታት በፊት በ2010 ዓ ም የተመሠረተ ኮሌጅ ነው። በተባበሩት መንግስታት የዓለም ጤና ድርጅት የአፍሪካ ልዩ ተጠሪ ከመሆን ጀምሮ ከአራት አስርት ዓመታት በላይ በተለያዩ የውጭ አገሮች በሕክምና ሙያ ሲያገለግሉ በቆዩት የተላላፊ በሽታዎች ስፔሻሊስት ዶክተር ትግስት ግርማ የተከፈተው ኮሌጁ የሥነ ተዋልዶ ጤና ችግር ጎልቶ ከሚታይባቸው አካባቢዎች ሴት ተማሪዎችን በማምጣት በሚድዋይፍሪ የሕክምና ዘርፍ ሙሉ ወጪያቸውን ሸፍኖ በነጻ እያስተማረ ተመልሰው አካባቢያቸውን እንዲያገለግሉ ያደርጋል። በአሁኑ ወቅት ኮሌጁን በስራ አስኪያጅነት እየመሩ የሚገኙት ዶክተር ትዕግስት ይህን በጎ አድራጎት ስራ ለመጀመር እንዴት ሊያስቡ ቻሉ? ሀሳቡ የመጣልኝ እኔ በልጅነቴ ስወለድ ብዙ ሞክረው ለማዋለድ ስላልተቻላቸው በኦፕሬሽን ነው የተወለድኩት። ግን ከኦፕሬሽን ከተወለድኩ በኋላ ኢንፌክሽን ስለያዘኝ ያላቸውን መድኃኒት ሁሉ ሞክረው አይ፣ በቃ ትድንም ትሞታለች ብለው በቃ ትሙት ግድ የለም እናትየዋ ሌላ ልጅ ትወልዳለች ብለው ነበር ያሉት። እኔ ግን ተረፍኩ። ይኸው እስከዛሬም በቃው። ግን የተረፍኩበት ምክንያት ምን እንደሆነ አውቀው ነበር። እኔ አዲስ አበባ ስለተወለድኩ ቤተሰቦቼ ገንዘብ ስለነበራቸውና ልዕልት ፀሐይ ሆስፒታል ስለወሰዱኝ ነው። በዛ እኔ በተወለድኩበት ቀን ብዙ ህጻናቶች እና ብዙ ሴቶች በየገጠሩ ገንዘብ ስለሌላቸው ከተማም መምጣት ስለማይችሉ ሞተዋል። አሁንም ይሞታሉ። ስለዚህ ያንን ነገር እንደ በተቻለኝ አቅም በትንሹም ቢሆን ለመርዳት ነው ተመልሼ የመጣሁት። እናም የጡረታ ገንዘባቸውን ይዘው ወደ አገራቸው ኢትዮጵያ በመመለስ በውጭ በቆዩባቸው አመታት አብሯቸው የቆየ ህልማቸውን እውን ወደ ማድረግ መሸጋገራቸውን ይገልጻሉ። እኔ እንግዲህ ከአርባ ሁለት አመት ሙሉ ከዚህ ሀገር ውጭ ነው የነኩት። አስር ሀገሮች ውስጥ አራት ሀጉር ውስጥ ሰርቻለሁ። ለዓለም ጤና ጥበቃ ድርጅት እሰራ ነበር። ከዛም ደግሞ የአምረፍ ዳይሬክተር ጄኔራል ሆኜ ሰርቻለሁ። ይህን ሁሉ ጊዜ ግን አንድ ህልም ነበረኝ። ይሄ ህልም አገሬ ተመልሼ ሴቶችን መርዳት ነበር። ስለዚህ ነው ጡረታ በወጣሁበት ጊዜ የጡረታ ገንዘቤን ይዤ ህልሜን ለማሳካት ኢትዮጵያ የተመለስኩትና ይህንን ድርጅት ያቋቋምኩት። ይህን ሳይጠዘራው በቤተሰቦቻችን ቤት ላይ ነው። እሱን አፍርሰን ነው የሰራ ነው በሁለት ዙር ተማሪዎችን በመጀመሪያ ዲግሪ አስመርቆ ለስራ ያሰማራው ለደግ ሚድዋይፊ ኮሌጅ በአሁኑ ወቅት 115 ተማሪዎችን በማስተማር ላይ ይገኛል። ተማሪዎቹ አሁን 115 ተማሪዎች አሉ ነን እነሱም ከየቦታው የመጡ ናቸው። ሴቶች ብዙ ከሚሞቱበት ቦታ ነው። ለምሳሌ ከአፋር፣ ከሶማሌ፣ ከጋምቤላ፣ ከቤንሻንጉል፣ ከሳ ደቡብ ኦሞ፣ ከዋግ እዚሁ ነው የሚያድሩት፣ እዚሁ ነው የሚበሉት፣ እዚሁ ነው የሚማሩት። ዩኒፎርም አለ፣ የጤና ኢንሹራንስ አለ። በየወሩ ትንሽ አንዳንድ ነገር የሚያገለግሉ ወጪ እንሰጣቸዋለን። ሁሉንም ነገር እኛንን የምንሸፍነው ነው። ተማሪዎቹ ትምህርታቸውን አጠናቀው ወደ ስራ ከተሰማሩ በኋላ ክትትል እንደሚደረግላቸውም ዶክተር ትግስት አብራርተዋል። እኛ ፎርማል ትምህርት ብቻ ሳይሆን ሌላም በራሳቸው እንዲተማመኑ መሪ እንዲሆኑ ሴቶችን በህብረተሰባቸው ተመልሰው እንዲያሰለጥኑ እናስተምራቸዋለን። ከዛም ከሄዱ በኋላ እንከታተላለን። በዚህ ላይ የሚሰሩት እንዲሆን ከዚህ በፊት ሁለት ጊዜ ግራጁዌት አስደርገናል። እነዚህ ተማሪዎች በየቀጠሩ ተመልሰው እየሰሩ ነው። ከአፋር ክልል የመጣችው ፋጡማ አብዱ አሁን በትምህርት ላይ ከሚገኙ ተማሪዎች አንዷ ነች። እድሉ በጣም ደስ ይላል እውነት ከምገልጸው በላይ በጣም ደስ ይላል። ትምህርቱም አሪፍ ነው። እንደገና ደግሞ ካሄደ የትምህርቱ አካሄዱ ደግሞ በጣም አሪፍ ነው። ሁሉን ነገር ምግብም አለ። ሁሉም ችለው ነው የሚኖሩት እንጂ የምናወጣው ነገር የለም። ከተማርኩ በኋላ የመጣሁበት የአፋር ሕዝብን እኔን ራሱ ሳይማር ያስተማረኝ ሕዝብ ለማገልገል ማለት ነው ፈልገው ሌላዋ የኮሌጁ ተማሪ ከደቡብ ክልል ደቡብ ኦሞዞን የመጣችው ሸጊቱ አስማማው በእስካሁኑ ቆይታዋ ከመደበኛ ትምህርት ባለፈ የሴትነትን ብርታትና ጽናት በተመለከተም ልምድና እውቀት አግኝቻለሁ ትላለች። ሴቶች በራሳቸው ብዙ ነገር መስራት እንደሚችሉ እነሱም ከወንዶች ጋር እኩል አቅም እንዳላቸው የትኛውንም ለመስራት ብዙ ችሎታ እንዳላቸው ነው የተረዳሁት። አንደኛ የተረዳሁት ከዶክተር ትግስት ህይወት ይህን ሁሉ ራሷ ሰርታ ብዙ ከተለያዩ ቦታዎች ሴቶች ልጆችና አቅመ ደካማዎችን ሰብስባ በማስተማር የራሷን ችላ ሴት ሆና ማለት ነው። በእኛ አገር በእኛ ወረዳ ማለት ነው ሴት ልጅ እንደዚህ ያለ ነገር የሚሰራ አይመስለኝም። ምክንያቱም ሴቶች ሁለም በቃ ሰው ላይ ተደግፈው የሚሄዱ ስለሚመስለን ማለት ነው ሴቶች ራሳቸውን ችለው በራሳቸው እቅድ በኮንፊደንሳቸው ከወንዶች ጋር እኩል ዕቅዳቸውን አቅደው መስራት እንደሚችሉ ነው የተረዳሁትና በጣም ደስ ብሎኛል፣ ይሄን ትምህርት ሳገኝ እና እንኳን አቅም ብችለኝ እንደ ዶክተር ትዕግስት እንደዚህ ሴቶችን አቋቁሜ ማስተማር ብችል ደስ ይለኛል። ዶክተር ጥላውን ቦጋለ የኮሌጅ ዲን ናቸው። ብዙ ዩኒቨርሲቲዎች ላይ ሰርቻለሁ፣ መጨረሻ ላይ ነው ወደዚህ ወደ ለደግ የመጣሁት። በጣም ትልቅ ደስታ ነው የሚሰማኝ። ቢኮዝ እነዚህ ልጆች መጀመሪያ ሲገቡ ሲታያቸውና ሰርዲር እና ፎርዚዮን ፎርዚር ሲሆኑ የሚያሳዩ ትራንስፎርምድ ሆነው ስታያቸው በጣም ደስ ይልሃል። እንደገና ዶነርስ፣ እንደምታውቁ ኮቪድ 19 ብዙ ጎርቷል። ዶክተር ትግስት ከኪሳቸው ነው ለሰራተኛ ደሞዝ የሚከፍሉት ለልጆች ቀለብ የሚከፍሉት እና ከጓደኞቻቸውም እያሉ ትልቅ ሰው ናቸው። በጣም መግለጽ አልችልም፣ በእውነት ነው የምልህ መግለጽ አልችልም። በጣም ይከብደኛል። የእሳቸው የሀገር ፍቅር የእሳቸው ለህዝባቸው እንደዚህ መቆርቆር ነው እኔ ራሴ እዚህ እንዲቆይ ያደረገኝ እና ኦልሞስት አሁን ወደ ስድስት ዓመቴ ነው ደስተኛ ነኝ እዚህ በመሆኔ። እስካሁን በራሳቸው ወጪ በጓደኞቻቸውና በተለያዩ ለጋሽ ድርጅቶች ድጋፍ የመማር ማስተማር ስራውን በማስኬድ ላይ የሚገኙት በጎ አድራጊዋ ዶክተር ትግስት በቀጣይነት ኮሌጁ ራሱን ችሎ እንዲቀጥል ለማድረግ በዚያው በኮሌጁ ህንጻ ላይ የእናቶችና ህጻናት ህክምና ማዕከልም ከፍተዋል። ከተከፈተ አንድ አመት የሚሆነው ለደግ የእናቶችና ህጻናት ህክምና ማዕከል ኮሌጁን ከመደጎም በተጨማሪ ማህበረሰቡን በአነስተኛ ወጪ ለማገልገል በማሰብም ጭምር መከፈቱን ተናግረዋል። ጥራት ያለው ህክምና ለተመተመጣጣኝ ወጋ የሚያቀርብ ለመላው ህዝብ በቀላል ዋጋ ጥራት ያለው ህክምና እንዲያገኝ የሚያደርግ ነው። የዚህ ገቢ ደግሞ ምንም ነገር ሳይቀነስለት ወደ ትምህርት ቤቱ ልጆችን ለማስተማር ነው የሚጠቅመው። እዚህ ማዕከል ውስጥ የድረ ወሊድ ክትትል ይደረጋል። ሴቶች እንዲወልዱ ይደረጋል። በኖርማል ወይንም በኦፕሬሽን እንዲወልዱ ይደረጋል። ከዛም ደግሞ የተወለዱትን ህጻናት እንከታተላለን። የላቦራተሪ ሰርቪስ አለ፣ የፋርማሲ ሰርቪስ አለ፣ የአልትራሳውንድ ሰርቪስ አለ። ይህም ሁሉ ነገር ይሰራል። እኛ ለጥቅም ነው አይደለም፣ ይሄንን የምንሰራው የምናገኘውን ገንዘብ የድሀ ልጅ ልናስተምርበት ነው። ስለዚህ አሁን እኛ የምንፈልገው ብዙ ሰዎች ሌላ ቦታ ለመሄድ ገንዘብ የሌላቸው እዚህ እኛ ጋር መጥተው በነፃ ማለት ነው። መቼም ካርድ ሁለት መቶ ብር ማለት በጣም እርካሽ ነው። በዚህ ታክመው በዛም አማካኝነት ደግሞ እህቶቻቸውን ከገጠር የሚመጡትን እህቶቻቸውን ይረዳሉ ማለት ነው። በኮሌጁ እና በሕክምና ማዕከሉ ለብዙዎች የስራ እድል መፍጠርም ችለዋል። በኮሌጁ ውስጥ ወደ ሀያ ስድስት የሚሆኑ በማዕከሉ ውስጥ ደግሞ ወደ ሰላሳ የሚሆኑ ሰራተኞች አሉ። ስለዚህ በትንሹም ቢሆን ትንሽ ሰው ስራ በመስጠት እንካፈላለን ብዬ አምናለሁ። ከወጣትነት ዕድሜያቸው ጀምሮ በተማሩበት የህክምና ሙያ በተለያዩ አገሮች ሲያገለግሉ የቆዩት ዶክተር ትዕግስት በጡረታ ዘመናቸውም ቢሆን እረፍትን አልመረጡም። መስራት ደስ ይለኛል። እኔ እኔ ካልሰራው መሞት ይመስለኛል እና አንድ ነገር ጥቅም መስጠት አለብኝ። አለዛ በእውነት ቁጭ ማለት ሁል ጊዜ አልችልም። እኔ በነፃ ነው የምሰራው በየቀኑ። ጡረታ ይህን በየሀገሩ እየዞረ መደሰት ይችል ነበር። ግን እዚህ እየመጣው በየቀኑ ምሰራው ደስታና እርካታ ስለማገኝበት ነው። እነዚህን ልጆች ምንም የማያውቁ ከባላገር የመጡ ልጆችን ተለውጠው እውቀት አግኝተው መሪ ሆነው ተመልሰው ሲሄዱ ማለት ይሄ ምንም ገንዘብ የማይከፍለው እርካታ ይሰጣል። ይሄ ነው የኔ እንግዲህ እርካታ። በተቻለኝ መጠን ለቤተሰብም በአመት ውስጥ ጊዜ ይሰጣሉ። ቤተሰብ ልጆቼ ልጅ ልጆቼ እዚህ የሉም ካናዳ ያሉት እና በአመት ውስጥ ትንሽ ወራት ከነሱ ጋር ሄጄ የማሳልፍበት ጊዜ ይሆናል። ይሄ ትምህርት ቤትም ቀለል በሚልበት ጊዜ ያኔ እነሱ ጋር ሄጄ አሳልፈዋል። በሂደት የበጎ አድራጎት ተግባራቸውን በተለያዩ ክልሎችም የማዳረስ እቅድ እንዳላቸው የገለጹት ዶክተር ትግስት ግርማ ከተጋገዝን ኢትዮጵያን መለወጥ እንችላለን ይላሉ። በእውነቱ እኔ ማለት የምፈልገው ሁሉም ውጭ ሀገር የሚኖር ኢትዮጵያዊ ተመልሶ አገሩን ልክ እንደኔ በእንደዚህ አይነት መንገድ ቢረዳ አገራችንን እናሳድግ እንችላለን። ችግሩ ከባድ፣ እዚህ ሀገር መስራት ቀላል አልነበረም። ለእኔም ቢሆን እዚህ መጥቶ እንደገና ይሆን ሁሉ ማድረግ ግን፣ ምን ቀላል አለ በዚህ ዓለም ላይ ሁሉ ነገር በትግል ነው የሚደረገው። ስለዚህ ሁላችሁም መታችሁ ስሩ እና አገሪቷን አብረን እንለውጣት። ትሙት ግድ የለም በሚል ርዕስ የህይወት ታሪካቸውን የሚያትት መጽሐፍም በ2012 ዓ.ም ለንባብ አብቅተዋል። መጽሐፉ ከልደታቸው አንስቶ ወደ ሀገራቸው በመመለስ ህልማቸውን እውን እስካደረጉበት ጊዜ ድረስ ያለው ታሪካቸው ተቀነጫጭቦ የሰፈረበት ነው። ከጡረታ በኋላ በአዲስ አበባ እያከናወኑ ላሉት የበጎ አድራጎት ስራቸው ከተለያዩ የአገር ውስጥና የውጭ ተቋማት እውቅናና የምስክር ወረቀት አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።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 ዝግጅታችን ይቀጥላል። በዚህ በአሜሪካ የፍሎሪዳ ግዛት 22 ሚሊዮን ሰዎች ይኖራሉ። ከአምስት ሰዎች አንዱ እድሜው ከ65 ዓመት በላይ ነው። ሞቃታማ አየር፣ ረከስ ያለው ዋጋ እንዲሁም አንዳንድ የጡረተኞች የሚኖሩባቸው የጋራ መኖሪያ ቤቶች የሚሰጡት አገልግሎቶች ጡረተኞቹን ወደ ፍሎሪዳ ይስባሉ። የአሜሪካ ድምጿ ዶራ መክዋርድ ከኦርላንዶ ያደረሰችንን ዘገባ ቆንጅት ታየ ታቀርበዋለች ማዕከላዊ ፍሎሪዳ ዘ ቪሌጅስ በተሰኘው የጡረተኞች ሰፈር የሚኖሩ አሜሪካውያን እድሜው እንደገፋ ሰው ለመኖር ሀሳብ ያላቸው አይደሉም። ማይክል ሮሽ የኒው ጀርዚው ተወላጅ አንዱ ምሳሌ ናቸው። መደነስ እወዳለሁ። በየምሽቱ የሙዚቃ ዝግጅት አለ ያ ነው ወደዚህ የሳበኝ። በዚያ ላይ የተፈለገውን ያህል ማዳመጥ ይቻላል። ሬይ ሄንሪ ደግሞ ወደ ፍሎሪዳ ሄደው መኖር የጀመሩት ከፒትስበርግ ነው። ጠዋት ተነስቶ እዚህ መምጣት፣ ጓደኞችን ማግኘት፣ ትንሽ መደነስ፣ አንድ ሁለት መጠጥ መጠጣት፣ ጥሩ ምግብ ወዳላቸው ሄዶ መብላትና በሚቀጥለው ቀን ይህንኑ መድገም። የቴክሳስዋ ዴኒስ ሞሊና ደግሞ እዚህ ያለው ሁሉም ነገር ጡረተኞች ማድረግ የሚፈልጉት ላይ ያተኮረ ነው። ምን አይነት ስሜት እንዳላቸው፣ ምን እንደሚያስደስታቸው፣ ምን አይነት ሙዚቃ እንደምንወድ፣ እንዲሁም ፍላጎታችን ምን እንደሆነ ወዘተ። ዘ ቪሌጅስ በተባለው መንደር 80 ሺህ የሚሆኑ ሰዎች ይኖራሉ። በዓለም ላይ ካሉ ትላልቅ የጡረተኛ መንደሮች አንዱ ነው። ጎልፍ፣ ብዛት ያላቸው ክለቦች እና ሙዚቃ የሚቀርቡባቸው አደባባዮች አሉ። ሎረን ሪቺ ከጡረታ በፊት ኦርላንዶ ሰንትነል በተሰኘ ጋዜጣ ላይ አምደኛ ነበሩ። ቦታውን በእድሜ የገፉ ሰዎች ዲዝኒ ሲሉ ይጠሩታል። ልክ ነው፣ እንደዛ ነው። እንደዚህ ባለ ስፍራ መኖር የሚፈልጉ ሰዎች አሉ። ሌሎች ደግሞ ለቤተሰብ ትኩረት የሚሰጡ ሰዎች አሉ። እነርሱ የልጅ ልጆቻቸውን ከሚያዩበት አካባቢ ሳይርቁ ይኖራሉ። ሌሎች እድሜያቸው የገፋና ጸጥ ያለ ኑሮ መኖር ለሚሹ ደግሞ በመቶዎች የሚቆጠሩ አማራጮች አሉ። ሻረን ውትን በፍሎሪዳ ቤት አሻሻጭ ናቸው። እንዲህ ሲሉ ያስረዳሉ። እያንዳንዱ እንደ ምርጫው ሊሆኑ የሚችሉ በርካታ መኖሪያ መንደሮች አሉ። አንድ መንደር ለአንዱ ላይመቸው ይችላል፣ ሌላ ሰው ደግሞ ሊወደው ይችላል። ባርብራ ዌስ ሃርተርን በተባለው መንደር የሚመቻቸውን ቦታ አግኝተዋል። ለመልካም የአየር ጸባዩ፣ ከሰዎች ጋር ስላለው መልካም ግንኙነት፣ እንዲሁም ራሳቸውም ሕይወትን በአዲስ መንገድ እንደገና ለመኖር ነው ቦታውን የመረጡት። ስፖርት፣ የሥነ ጥበብ ስራዎች፣ የካርታ ጨዋታዎች የመሰሉ ከመቶ በላይ ጊዜ ማሳለፊያዎች አሉ። በተለምዶ በወጣቶች ብቻ የሚዘወተሩ ነገር ግን ለጡረተኞች የሚሆኑ ጊዜ ማሳለፊያዎችም እዚህ አሉ። በዚህ በተከለለ ግቢ መኖር የሚሰጠው የደህንነት ስሜትም አንዱ ተመራጩ ነገር ነው። ባርብራ በዚህ ላይ የሚያክሉት ነገር አለ። ቤታችን ውስጥ መጥሪያ አለ። ታዲያ ድንገተኛ ችግር ከገጠመን መጥሪያውን መጫን ነው። ሰዎች ወዲያው ይመጣሉ። አሁን ባርብራና የዘጠና አመቱ የዕድሜ ባለጸጋ ባለቤታቸው ሰላሳ ዓመታት ካሳለፉበት የጡረታው መንደር ወጥተው ረጋ ወዳለው እና የልጅ ልጆቻቸውን ወደሚያገኙበት ወደ ሜይን ክፍለ ግዛት ሊመለሱ ተዘጋጅተዋል። እውነቱን እንነጋገር ካልን ለዘላለም ጤነኛ ሆኖ መኖር አይቻልም። ትንሽ ችግር ሲገጥም ቤተሰቦችሽ በአቅራቢያው ይገኛሉ። ባርብራ ለብዙ ዓመታት የኖሩበትን ስፍራ በመልቀቃቸው ሐዘን እየተሰማቸው አይደሉም። በ87 ዓመታቸው አዲስ የህይወት ምዕራፍ ለመጀመር እድሉን በማግኘታቸው ደስ ብሏቸዋል። በዚሁ ለምሽቱ የያዝናቸውን ዝግጅቶች እናጠናቀቃለን። በማቀናበር አብሮን ከቆየው ኤልያስ አስማረ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ማድረሳችሁን አትርሱ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። bibibibibibu <laughs>